ስፖርት በዋናነት የሩጫ ተፎካካሪዎችን ያቀፈው የኢትዮጵያ ኦሎምፒክ ቡድን የመጀመሪያ ዙር ጉዞውን ረቡዕ ይጀምራል። ቡድኑ በሶስት የስፖርቶች ዘርፍ እንደሚሳተፍ ተገልጧል። ከተለያዩ የዓለማችን ክፍሎች በዋናነት ከአውሮጳ አገራት የተሰባሰቡ በአስር ሺዎች የሚቆጠሩ ኢትዮጵያውያን የስፖርት አፍቃሪዎችና ታዳሚያን ዘንድሮ ኔዘርላንድ ዴና ከተማ ውስጥ ተገናኝቷል። ከህጻናት አንስቶ የአዋቂዎች የእግር ኳስ ውድድሮችና ሌሎች ባህላዊ ክስተቶች የተከናወኑበት የስፖርትና የባህል ዝግጅት ለአምስት ተከታታይ ቀናት ተከናውኗል። በአዋቂዎች የእግር ኳስ ውድድር አምና ለዋንጫ ደርሶ ያልተሳካለት የኖርዌይ ቡድን ዘንድሮ ተሳክቶለታል። የኦሎምፒክ ጨዋታዎች ውድድር ሪዮ ከተማ ብራዚል ውስጥ ሊጀመር አራት ቀናት ብቻ ይቀሩታል። ዘንድሮ ኢትዮጵያ ከአትሌቲክሱ ባሻገር በብስክሌትና በውሃ ዋና ውድድሮችም ትሳተፋለች። የኦሎምፒክ ቡድኑ 38 አትሌቶችና 22 የልዑካን ቡድናትን በአጠቃላይ 60 አባላትን እንዳካተተ የኢትዮጵያ አትሌቲክስ ፌዴሬሽን ህዝብ ግንኙነት ዋና ጸሐፊ አቶ ቢልልኝ መቆያ ተናግሯል። ከ800 ሜትር እስከ ማራቶን እርምጃ ውድድር ይጨምራል። በዚህ ውድድር ሰላሳ አምስት አትሌቶች ተካተውበታል። በብስክሌት ውድድር አንድ አትሌት፣ በውሃ ዋና ሁለት አትሌቶች፣ በአጠቃላይ ሰላሳ ስምንት አትሌቶችንና ሀያ ሁለት አካባቢ የሎካን ቡድን አጠቃላይ ወደ ስልሳ አባላት ናቸው። ምን ያህል ውጤት ነው የሚጠበቀው? ዘንድሮ ዝግጅቱስ ውስጥ እንዴት ነበር? እንግዲህ እንደ ኢትዮጵያ ልጅ ኮሚቴ የተያዘው በሶስቱም የስፖርት አይነት አራት ወርቅ፣ አራት ብር፣ አራት ነሐስ ነው። እንደ ኢትዮጵያ አትሌት ፌዴሬሽን እንግዲህ ድርሻችንን እዛ ጋር ተሸንሽኖ ተሰጥቷል። ከዚህ በፊት በኦሎምፒክ መድረኮች አራት ወርቅ ሶስት ወርቅ ነበር ይህንኑ በተሻለ መንገድ ለመጨመር ወይም ለማስጠበቅ ተብሎ ነው እንደ ኢትዮጵያ አትሌቲክስ ፌዴሬሽን እየተሰራ ያለው ይህንን ለማስጠበቅ የተካተቱት የቡድኑ አባላት ጥንካሬ ምን ይመስላል አዎ ምንም በተለይ ያዘጋጃጀ ናቸው አትሌቶች ተተኪዎች ናቸው ወጣቶች ናቸው እና አልማዝ አያና እነ ሰንበሬ ተፈሪ እነ ገንዘቤ ዲባባ፣ ከነባሮቹ ደግሞ እነ ጥሩነሽ ዲባባ አሉበት በሴቶቹ። ሌሎቹም የሚጠቀሱ አሉ። በወንዶቹ ደግሞ እነ ደጀን ገብረ መስቀል፣ እነ ሙክታር እንድሪስ፣ ይግረም ደመላሽ፣ በማራቶኑም ደግሞ እነ ፈይሳ ሌሊሳ፣ እነ አባዲ ሐዲስ የመሳሰሉት በርካታ አትሌቶች አሉበት። ከሴቶቹ ደግሞ እነ ማሬ ዲባባ፣ ቤጂንግ ሻምፒዮና ላይ ያሸነፈችው፣ እነ ጥርፌ ፀጋዬ እና እነ ትዕግስት ቱፋ የመሳሰሉት አሉበት። እንግዲህ በርካታና ጠንካራ ውጤት ያመጣሉ ተብሎ የሚታሰቡ ተተኪ አትሌቶችና ነባር አትሌቶችም ጭምር ያሉበት ነው። የሚበረከተው ወጣቶችና ተተኪዎች ናቸው። በዓለም ላይ ግን አሁን በዚህ ሰዓት የተሻለ ውጤት ያላቸው እና በሚኒማም ደረጃ ስናይ የተሻለ ሰዓት ያላቸው ናቸው። በማራቶንም በረዥም ርቀት መካከለኛ ርቀትም፣ በተለይ በስምንት መቶ ሜትር መሀመድ አማን ከዚ በፊት ያለም ሻምፒዮና ጎልድ ሜዳሊስት ነው። እሱም ተካቶበታል ማለት ነው። የኢትዮጵያ ኦሎምፒክ ቡድን በተለያዩ ቀናት ተከፋፍሎ ወደ ሪዮ ብራዚል እንደሚያ ቀና ተገልጧል። በመጀመሪያው ዙር የሚሄዱት እነማን ናቸው? ጉዞስ መቼ ነው የሚጀምረው? የመጀመሪያው ጉዞ የሚጀምረው ኦገስት ፍሪ ነው ወይም በእኛ ሐምሌ ሃያ ሰባት ሮብ ነው። በዚህ ላይ የሚሄዱት የመንግስት አመራሮች፣ የፌዴሬሽን የማን ኦሎምፒክ አመራሮች፣ ውሃ ዋና፣ የብስክሌት እና የእርምጃ በአትሌቲክስ እርምጃ ተወዳዳሪዎች ናቸው። እንግዲህ አጠቃላይ ቁጥሩን የኦሎምፒክስ ኮሚቴው የሚያውቀው ቢሆንም ወደ አስራ አምስት አካባቢ የሚደርሱ የሉካን ቡድን አባላት የመጀመሪያው ቀን ላይ ይሄዳል። ቀጥሎ የሚሄዱ አትሌቶች ኦገስት ስምንት ነው። እዛ በርካታ አትሌቶች የሚሄዱበት ነው። በየኢቬንቱ ተከፋፍሎ በዝግጅት አድርገንበት ልጆችን በዛ መንገድ አረኝ ተደርጎላቸዋል። ሶስተኛው ግሩፕ ኦገስት አስር ነው። አራተኛው ኦገስት አስራ ሶስት ነው። የመጨረሻው ኦገስት አስራ ሰባት ነው። እዛ መንገድ ዝግጅታቸውን አካሂደው የመጨረሻ ውድድር ማጠቃለያቸው ላይ ያሉ ያሉት ማለት ነው። በሁለት ሳምንት የሚከናወነው የሪዮ ኦሎምፒክ የፊታችን አርብ ይጀምራል። በአውሮጳ የኢትዮጵያውያን የስፖርትና ባህል ፌስቲቫል 14 ተኛው ዙር ዘንድሮ በኔዘርላንድ ዴንሃክ ከተማ ውስጥ ተከናውኗል። ከረቡ አንስቶ እስከ ቅዳሜ ድረስ በቆየው የስፖርት ውድድርና ባህላዊ ክንዋኔዎች 10 ሺህ ያህል ታዳሚያን በስፍራው እንደተገኙ ፌዴሬሽኑ ድረገጹ ላይ አስፍሯል። በአዋቂዎች የአንደኛ ዲቪዚዮን ውድድር ሃያ ቡድኖች ተሳታፊ ነበሩ። ዘንድሮ ኢትዮ ኖርዌይ እና ኢትዮ ስዊስ ለፍጻሜ ደርሷል። ኢትዮ ኖርዌይ ገና ከመጀመሪያው አንስቶ ነበር ብልጫ ማሳየት የጀመረው። ኢትዮ ኖርዌይ በተከታታይ ባስቆጠራቸው ግቦች ኢትዮ ስዊስን አምስት ለአንድ በማሸነፍ ዘንድሮ የዋንጫው ባለቤት ሆኗል። ኢትዮ ስዊስን በጨዋታ በልጦ ለድል የበቃው ኢትዮ ኖርዌይ ባለፈው ዓመት ውድድርም ለፍጻሜ ደርሶ ነበር። የተሸነፈው በአውሮፓ የኢትዮጵያውያን የስፖርትና ባህል ፌስቲቫል ሕዝብ ግንኙነት አቶ ግርማ ሳሌ፣ ያሸነፈው የኖርዌይ ቡድን ነው። ኖርዌይ ብዙ ጊዜ ያው ለፋይናል የቀረበ ተሸናፊ የሆነ ለዋንጫው ሌላ ሲስጠ ነበር፣ ግን አሰጣኙን እዚህ ለመሰግን ወዳለው እና አቶ አሳዬ ብዙ ጊዜ ለፍተዋል። በዚህ ቡድን ጭንቅላቱ ላይ የደም መፍሰስ እንትን ተብሎ ሆስፒታል ሁሉ ባለፈው ጊዜ ለዋንጫ ቀርቦ ቡድኑ እሱ ሆስፒታል ውስጥ ነበር እና ያኔ ተሸናፊ ሆኖ አሁን ደግሞ እንደገና ተመልሶ ያንን ክለብ ለዋንጫ አብቆቶታል እና በጣም የሚያስደስት ጨዋታ ነው። ነገር ግን ክለቦች ብዙውን ጊዜ ያው ፎርፌ የሚባለው ነገር የተወሰኑ ክለቦች የገባቸው አይመስለንም። ምክንያቱም ህጉ መሰረት አንድ ቡድን ሜዳ ላይ ይገባል የበተላ ፕሮግራም ሳይገባ ከቀረ አስር ደቂቃ ይጠበቅና ያው ተሸናፊ ይሆናል እና አንድ ሶስት አራት ክለቦች በፎርፌ ተሸናፊ ሆነዋል። የዘንድሮው ዝግጅት የተሰናዳው ውድድሩ በተካሄደበት ሀገር ማለትም በሆላንድ ቡድን ሳይሆን በፌዴሬሽኑ መሆኑ ከበፊቱ ለየት አድርጎታል። የፌዴሬሽኑ ሊቀመንበር አቶ ዮሐንስ መሰለ የመጀመሪያ ዝግጅታቸው ጥንካሬም ድክመት እንዳለው ጠቅሷል። እንግዲህ እንደምታየው መጀመሪያ ጊዜ ማዘጋጀቱ ነው። ጉድለቶች የሉትም ብሎ ለመናገር በጣም ይከብደኛል። ድክመቶች አሉት። በአንጻሩ ደግሞ ጥሩ በጣም ያልነበሩ ስራዎች ተሰርተዋል። በጣም አድካሚ ነው። ሁሉንም አካቶ ለመስራት የተዘጋጀ ስራ ነው። ትንሽ ከብዶናል የመጀመሪያችንም ስለሆነ በሚቀጥለው አምሾር የተሻለ ይሆናል ብዬ አስባለሁ። ግን በአጠቃላይ ሰው በተለይ እኛን አድካሚ ቢሆንም ሰው ግን በጣም ተደስቶበት ያለፈ ፌስቲቫል ነው ልል እወዳለሁ። ብርግጥም ታዳሚያኑ እጅግ ሲዝናኑ ነበር። ምንም የምለው ነገር የለም። ደስታው እሱ ከበለጠ ከመብዛቱ የተነሳ ደስታው ዝግጅቱ ከተከናወነበት ሰፊ ሜዳ መግቢያ በስተቀኝ ሲል አስር መጠነኛ ዳሶች ተጥሏል። በዳሶች ውስጥ የምግብ ሽያጭ ሲከናወን ነበር። ሽያጩን የሚያከናውኑትም የበጎ አድራጊዎችና የቤተ ክርስቲያን አገልጋዮች መሆናቸውን አቶ ግርማ ሳሌ ተናግሯል። በስተግራ በኩል ደግሞ የስጦታ እቃዎችን ሽያጭ ለሚያደርጉና ለሳዓሊዎች ሀያ ድንኳኖች ተዘጋጅተው ሽያጭ ሲያከናውኑ ነበር። የመጠጥ ሽያጭም ተከናውኗል። ከዚያም ባሻገር የሰርከስ ትርኢት የውዝዋዜና የሙዚቃ ዝግጅቶች ቀርበዋል። ዋንጫ ከማሸነፍ ባሻገር በጥሩ ተጫዋችነት የተመረጠው የኖርዌ ቁጥር አስር መሐመድ አሊ ቁጥር አስር መሐመድ አሊ። ሌሊቱን ደግሞ አምስተርዳም ከተማ ውስጥ የሙዚቃ ድግስ ተከናውኖ የዘንድሮ መሰናዶ ተጠናቋል። ውድድሮቹ ደና ከተማ ውስጥ ተከናውነው የሌሊቱ የሙዚቃ ድግስ ግን አምስተርዳም ከተማ መሆኑ አንዳንድ ታዳሚያን ቅሬታ አሰምቷል። ፌዴሬሽኑ ዝግጅቱን ለምለኛ አልሰጠንም ሲሉ ከአዘጋጆቹ ጋር የተጨቃጨቁም ነበሩ። ፌዴሬሽኑ ልክ እንደ ዘንድሮ ሁሉ በሚቀጥለው ዓመትም ዝግጅቱን ራሱ ለማሰናዳት እያሰበበት መሆኑን ሊቀመንበሩ ገልጧል። የት ሀገር እንደሚካሄድ መስከረም ወር ውስጥ ይገለጣል ተብሏል። ዕድሜያቸው ከ7 እስከ 12 ባሉት የሕፃናት ውድድሮች ስምንት ቡድኖች ተካፍሏል። ኢትዮ ዙሪክ ኢትዮ በርሊንን በፍጹም ቅጣት ምት 3 ለ2 አሸንፏል። ዕድሜያቸው ከ13 እስከ 16 ዓመት ታዳጊዎች መካከልም ስምንት ቡድኖች ተካፋይ ነበሩ። በፍጻሜው ኢትዮ ስዊስ ኢትዮ በርሊንን 3 ለ1 ድል አድርጎ ዋንጫ ወስዷል። በአዋቂዎች የሁለተኛ ዲቪዚዮን ጨዋታ ደግሞ ኢትዮ ስዊድን ከኢትዮ በርገን ጋር 3 ለ3 የወጣ ሲሆን በፍጹም ቅጣት ምት ኢትዮ በርገን አራት ለሶስት አሸንፏል። አንደኛ ዲቪዚዮን የጸባይ ዋንጫ ለጣሊያኑ ኢትዮ ኤሚሊያ ተሰጥቷል። ኮከብ ተጫዋች፣ ኮከብ ግብ ጠባቂና ኮከብ አሰልጣኝ አሸናፊ የሆኑት ከኖርዌይ ቡድን ነው። የጀርመን ብሔራዊ ቡድን አማካይ ሌሮይ ሳኔ በ37 ሚሊዮን ፓውንድ ስምምነት ለማንቸስተር ሲቲ ሊፈርም መቃረቡ ተዘግቧል። የማንቸስተር ሲቲ አዲሱ አሰልጣኝ ፔፕ ጓርዲዮላ ሌሮይን ማስፈረም እንደሚፈልጉ ቀደም ሲል ገልጠው ነበር። በሆዜ ሞሪኞ አዲስ አሰልጣኝነት ዘንድሮ ማንቸስተር ዩናይትድ ወደ ቀድሞ ዝናው ይመለሳል ሲል የቡድኑ አጥቂና አማካይ ዋይኔ ሩኒ ተናግሯል። ሌላኛው የቡድኑ አጥቂ ዝላታን ኢብራሂሞቪች ማንቸስተር ዩናይትድ ወደፊት ለመገስገስ አንዳች አቅም አለው ሲል ተናግሯል። ለሰማያዊዎቹ ዘንድሮ ለመጫወት የፈረመው ኤደን ሃዛርድ ቼልሲ ከ100 ሺህ በላይ ተመልካቾች ፊት 3 ለ2 በተሸነፈበት ጨዋታ ሁለት ግቦችን አስቆጥሯል። ቼልሲ በሪያል ማድሪድ 3 ለ2 በተሸነፈበት ጨዋታ ኤደን ሃዛርድ በመጀመሪያ ቀን የቼልሲ ተሰላፊነቱ በተከታታይ ግብ በማስቆጠር አጀማመሩን አሳምሯል። ዓለማችን ቁጥር አንድ የሜዳ ቴኒስ ተጫዋች ኖቫክ ጄኮቪች በአስደናቂ ሁኔታ ከዌምብልደን ውድድር ከወጣ በኋላ ለመጀመሪያ ጊዜ የጃፓኑ ካይ ኒሺኮሪን በማሸነፍ ለድል በቅቷል። ኖቫክ በቶሮንቶ ሮጀር ካፕ የፍጻሜ ውድድር ላይ ካይን የረታው 6 ለ3 እና 7 ለ5 በሆነ ውጤት ነበር። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሽ ነኝ። መልካም ጊዜ። ጤና ይስጥልኝ።